On behalf of Federal Labor, I'd like to wish everyone a happy new year. The pandemic has been so challenging for every member of the Australian community. በፌዴራል ሌበር ስም ለሁላችሁም መልካም አዲስ ዓመትን ልመኝ እወዳለሁ። ወረርሽኙ ለእያንዳንዱ የአውስትራሊያ ማኅበረሰብ በእጅጉ ፈታኝ ነው፣ በተለይም ከበርካታ ቤተሰቦቻቸውና ጓደኞቻቸው ተለይተው ላሉቱ የኢትዮጵያውያን ማኅበረሰብ ምንም ጥርጣሬ የለውም አገር ቤት ካለው ብርቱ አዋኪ ሁነት ጋር። ይሁንና ይህ አዲስ ዓመት ለሁላችንም ሐሴትን እንደሚያጎናጸፈን ጥርጣሬ የለኝም። ሁኔታው ሲፈቅድም አብሬያችሁ ለማክበር እሻለሁ። አንድሩ ጃይልስ፣ የመድብለ ባህላዊ ጉዳዮችና የኢሚግሬሽንና ዜግነት ተጠሪ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።